ሰላም ባለ ሀገር የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዋሽንግተን ዲሲ ሜሪላንድና ቨርጂኒያ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገርን ቅርስ ባህልና ታሪክ በማስጠበቅ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ብዙ ምዕመናንን የሚያስተናግደው የቅድስተ ማርያም ቤተ ክርስቲያን ባህልንና ቋንቋን በማስተማር ረገድ የተጠናከረ ስራ በመስራት ላይ ይገኛል። ሶስት መቶ ሀያ ለሚሆኑ ትውልደ ኢትዮጵያውያን ከመደበኛ ትምህርት ማስጠናት ጀምሮ የኢትዮጵያን ታሪክና የአማርኛ ቋንቋን መናገርና ማንበብ በማስተማር ላይ ይገኛል። በዋሽንግተን ዲሲ በሚገኘው ርዕሰ አድባራት ቅድስት ማርያም ቤተ ክርስቲያን መምህር የሆኑት ሊቀ ስዩማን ጌታሁን አጥላው የዚህን ትምህርት ቤት ፕሮግራም ለሰባት ዓመታት በመምራት ላይ ይገኛሉ። በኢትዮ አሜሪካውያን ልጆች ላይ የተመለከቱትን የባህል ግጭት እንዲህ ይገልጹታል። መጀመሪያ ኢትዮጵያዊነት ምን ይመስላል? ኢትዮጵያ የሚያኮራ አእምሮን ለምርምር የሚያዘጋጅ ብዙ ታሪክና ባህል አላት። እንግዲህ ከዚህ ተነስተን ነው በማንነታቸው እንዲኮሩ፣ በዚህም ታሪካቸው እንዲገነቡ የምናደርገው። ወደ ቤተክርስቲያን የሚመጡት ልጆች ማንነታቸውን እንዲያውቁ፣ ታሪካቸውን እንዲያውቁ፣ ባህላቸውን እንዲይዙ ማለት ነው። ይሄንን ስንል ግጭት የለም ማለት አይደለም። የባህል ግጭት አለ። ይሄ የኢትዮጵያ ልዩ ባህልና ታሪክ ከምዕራቡ ጋራ በምን በምን ይጋጫል? የመጀመሪያው ግጭት የቋንቋ ግጭት ነው። ቋንቋቸው አነስ ያለ ወጣቶች ከኢትዮጵያ ሲመጡ የሚያጋጥማቸው የቋንቋ ችግር ነው። እዚህ ሀገር ደግሞ የተወለዱት ከወላጆቻቸው ጋር ያለ የቋንቋ ችግር ነው። ተነጋግሮ የመግባባት ችግር ነው። ይሄ የቋንቋ ችግር የሚያመጣው ምንድን ነው? ወላጆች ለልጆቻቸው የሚያስፈልገውን እሴት ኢትዮጵያዊ ቅርስ ለልጆቻቸው ለማስተላለፍ ችግር ነው። በጥሩ ቋንቋ ልጆቹ በሚገባቸው መንገድና ዘይቤ ለማስጨበጥ ያስቸግራል ማለት ነው። ሌላው የጓደኛ ተጽዕኖ፣ አለባበስ ከጓደኛ ይታያል፣ የጸጉር አበቃቀል እና አበጣጠር ከጓደኛ ይታያል፣ አረማመድ ከጓደኛ ይታያል፣ አነጋገር፣ ሙዚቃ። እነዚህ ሁሉ ጓደኛ ተጽዕኖ ራሱን የቻለ ችግር ነው። የባህል ግጭት ነው። አመጋገብ፣ ያገኙትን የመመገብ እና ሰውነትን ከመጠን በላይ ክብደት እንዲኖረው አድርጎ ወደ በሽታ የመጋለጥ ሌላው ችግር ነው። የሱስ አስመጪ ነገሮች ተገዢ መሆን ሌላው ችግር ነው። በእነዚህ በእነዚህ ሁሉ የባህልና የኑሮ ቀውስ ልጆቻችን ችግር ላይ ናቸው። በአሜሪካን ሀገር ተወልደው የሚያድጉት ልጆች የማንነት ጥያቄ አለባቸው። ኢትዮጵያዊ ወይስ አሜሪካዊ ናቸው? የሁለት ባህል ውጤቶች ናቸው አሜሪካውያን ናቸው። ሲጠራም አሜሪካን ኢትዮጵያንስ ወይም ኢትዮጵያን አሜሪካንስ የሚባሉት እና የአሜሪካ ትውልዶች ግን ኢትዮጵያዊ ደም ነው ያላቸው እና ወላጅ ኢትዮጵያን ቅርስ፣ ኢትዮጵያን ባህል እንዲይዝላቸው ይፈልጋል። የተወለዱበት ሀገር ደግሞ ሌላ ነው። ስለዚህ እኛ የምንለው ምንድን ነው? የአሜሪካን ባህል የሚለው በራስ ፍላጎት ሂድ ነው። የራስ ፍላጎት ደግሞ ሴትን ጓደኛዋ አርጋ ወደፊት የትዳር አጋሯ አርጋ እንድትመርጥ የሚያደርግ መብት የሚሰጥ ነው። ኢትዮጵያዊ እሴት ደግሞ የለም፣ እግዚአብሔር የሚወደው እግዚአብሔር የፈቀደው እግዚአብሔር የፈጠረው ወንድ ለሴት ነው። ይህንን ኢትዮጵያዊ ባህል ይህንን የቅዱሳን እሴት ሀብት አጥበቃቸው የያዙ ነው። እዚህ ላይ ልዩነት አለ። ሌላ ሃይማኖት እግዚአብሔርን ማወቅ እግዚአብሔርን አውቆ ደግሞ አካልን መጠበቅ ከሚበሉት ነገሮች የተገኘውን ነገር ሁሉ በመብላት የተገኘውን ነገር ሁሉ ሰውነት ሳስፋ በማድረግ የህሊና እርካታ ያመጣል ብሎ ማሰብ አግባብ እንዳልሆነ ማስተማር ነው። ይህም አንዱ ክላሽ፣ አንዱ ግጭት ነው። ለዚህ ለጠየቅሽን ጥያቄ አጭር መስ ለመመለስ እዚህ አገር የሚወለዱ ልጆቻችን የሁለት ባህል ውጤቶች ናቸው። ከባድ ነው ትግሉ። ቀላል ሊሆን አይችልም። ከዚህ ከምዕራቡ የሚያዙ ጥሩ ነጥቦች አሉ። ከኢትዮጵያ የማይተዉ ልዩ የሆኑ ቅርስ፣ ማህበራዊ ቅርሶች፣ ሀብቶች አሉ። ኢትዮጵያ የምትታወቀው በታሪኳ በቋንቋና በባህሏ ነው። ኢትዮጵያዊ መሆን ኩራት ነው ይሉናል ሊቀስዩ ማንጌታ አሁን አጥላው በማከልም ኢትዮጵያዊነትን ለኢትዮ አሜሪካውያኑ ለማውረስ በጥንቃቄ ማንነታቸውን በማስተማር የራስ ማድረግ ያሻል ይሉናል። አብሮ ተስማምቶ መኖር እጆጃ ለማድረግ ሌላውን ኢትዮጵያዊ ቫሊዩ ነው። ለምሳሌ እኛ ከሙስሊሞች ጋራ በሰላም ለረጅም ጊዜ ይኖረናል። ባህላችን ይሄ ነው። ቢዮንድ አር ሪሊጅን ከእምነታችን በላይ በሰውነት ነው የምናየው ሰዎችን። እንግዳ አቀባበላችን ልዩ ባህል ነው። አብሮ መብላታችን ራሱ ልዩ እኮ ባህል ነው። ኢትዮጵያዊ ብቻውን ሰው እዚህ ተሰብስቦ አይበላም። የማህበራዊ እሴታችን ነው ይሄ። በሀዘን ጊዜያችን አብረን መተባበራችን እሴታችን ነው እና ኢትዮጵያዊ ትህትና፣ ኢትዮጵያዊ በራስ መተማመን፣ ኢትዮጵያዊ ታሪክና ባህልን ማወቅ ጀግንነት እንጂ የበታችነት አይደለም። በነገራችን ላይ የእነሱን ባህል እና ሀገራቸውን ልናወግዝባቸው አንችልም። እሱ አሜሪካውያን ናቸው አሜሪካዊ ነኝ ብለው ነው የሚያምነው። እዚህ ስለ ተወለደ የሚውለው በጣም ጥቂት ጊዜ ነው ከእነሱ ጋር የምናሳት። አብዛኛውን ጊዜ ትምህርት ቤትና ጓደኞቻቸው ጋር ነው የሚውሉ። ስለዚህ የመጀመሪያው ኮሚኒኬሽን ሴንስ ኦፍ ኮሚኒኬሽናችን በጣም የተለየ መሆን አለበት፣ እጅግ የረቀቀ መሆን አለበት የእነሱን አቴንሽን ለማግኘት። ሁለተኛው በአፍቅሮ እንዲወዱት በተለያየ መንገድ የኛን ባህል ማቅረብ ነው ዝም ብለህ ተቀበልም አይደለም ሎጂክም እንዲኖረው ያስፈልጋል ምሳሌ ያስፈልጋል መንገድ ያስፈልጋል ጭንቅላታቸው ውስጥ ለማስቀመጥ እና እንዲወዱት ለማድረግ ስለዚህ በፍቅር ባህላችንን የማስተዋወቅ ጉዳይ ነው ሁለተኛ ሶስተኛው ኦፍኮርስ ለሁሉም ስራ የሚቀድመው የወላጆች ያለመታከት በጥሩ ሁኔታ ባህላቸውን እንዲያውቁ ጥሩ ስምና እንዲኖራቸው ማድረግ ነው አራተኛው ኮሌክቲቭ ኤፈርት ያስፈልጋል። ወላጆች ብቻቸውን ለውጥ አያመጡም። የተባበረ የኢትዮጵያውያን ኮሚኒቲ ቤተክርስቲያንም ሆነ ሌሎች የእምነትም፣ የማህበራዊ ተቋማትም ለልጆቻችን ቅድሚያ በመስጠት ልጆቻችንን አፌክት የሚያደርጉትን ነገሮች ሁሉ እየነቀስን፣ እያወጣን፣ እየተወያየን ገንቢ የሆኑ ነገሮችን ማዘጋጀት አለብን ለልጆቻችን ጤናማ የሆነ የመማርና የማደጊያ ኤንቫይሮንመንት መፍጠር ያስፈልጋል። መጥተው ጊዜያቸውን የሚያሳልፉበት፣ የሚጫወቱበት፣ የሚተዋወቁበት፣ የሚኖሩበት ሜካኒዝም መፍጠር አለብን አዝ አ ኮሚዩኒቲ